የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና ከአንድ ዓመት በላይ እስር ላይ ከቆዩ በኋላ ዛሬ ተፈተዋል። ዶክተር መረራ አሁንም እስር ላይ የሚገኙት የፓርቲያቸው አባላት አለመፈታታቸው እንዳላስደሰታቸው ይናገራሉ። ያው ደስ ብሎኛል። እኔ ከጠበቁም ላይ ብዙ ሰውም ነበር። ግን ያው የአባሎቻችንን ስለቀሩ ሁለት ነው ሶስት ልጆች ብቻ ነው በቀጥታ የማውቃቸው ያየሁት፣ እነሱ መቅረታቸው ደስ አላለኝም። ቢመንግስት በነካባቢ ስጁ እነሱንም ይጨምራል የሚል ግምት አለኝ። ዶክተር መረራ ወደ መኖሪያ ቤታቸው ከገቡ በኋላ ለህዝቡና ለፓርቲያቸው ያስተላለፉትን መልዕክት በተመለከተ እንደሚከተለው ይናገራሉ። ምስጋናና ህጋዊና ሰላማዊ ትግሉን እንቀጥላለን የሚል ነው። ሌላው ምስጋና ነው። የቃኑት አባሎቻችንም እንዲፈቱ መንግስት በነካሄጁ በሌላ መግባባትን በእውነትና በሀቅ ከፈለገ እነሱንም እንዲጨምር ተናግራል። በዶክተር መረራ መኖሪያ ቤት አካባቢ ሆነው ከተቀበሏቸው በሺህ ከሚቆጠሩ ሰዎች መካከል አንዱ አቶ ሂርጳ ገመዳ አቀባበሉን በተመለከተ ይህን ይላሉ። መረራ መረራ አባ ዲግሪ እየስኬ ቦዬ እኮ ለፈይ ጀደንካን መረራ ባለ ዲግሪ ዳዎቹ እያለቀሱ ነው እና መሬት አከፋፈል ማለት ነው ቀጥታ ዳይሬክት ስንፈታ ማለት የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ዶክተር መረራ መፈታታቸው እንደ ፓርቲ የኦሮሞ ትግል ውጤት ነው ሲሉ ለዶች ቤሌ ተናግረዋል። ምክንያቱንም ሲያብራሩ አሁን ኦሮሞ ያደረጋቸው ትግሎች ካሉትና ይጠይቃቸው ከነበሩት ጥያቄዎች የፖለቲካ መሪዎችና አባላት ደጋፊዎች ሁሉ እንዲለቀቁ ነበረ እና ህዝብ የጠየቀው ነው። ይህ ህዝብ ጥያቄም የእኛም የፓርቲያችን ጥያቄ ስለሆነ ይህ በአሁንታ መልኩ ነው የምናየው። የፓርቲው አመራር የነበሩት ዶክተር መረራ ብቻ ሳይሆኑ አቶ በቀሌ ገርባን ጨምሮ ወደ አምስት መቶ የሚጠጉ አሁንም በእስር ላይ እንደሚገኙም አቶ ሙላቱ ይናገራሉ። እንግዲህ ኢህአዴግ በታሪኩም አንድን ነገር እስከ መጨረሻው ድረስ ያካሂዳል የሚል ጥርጣሬ ነው ያለን፣ እምነትም የለንም። በአሁኑ ጊዜ እንግዲህ አሁን ለሚደረገው እንግዲህ ጊዜ ስቱን እየተባለ እናስወጣለን ብለዋል። በጥርጣሬ መልክ ነው የምናየው። ሁሉንም ያደርጋል ወይ አደርግም የሚለውን ከሂደት ከአሁን በፊት ከነበረው በከለይን አንድ ጊዜ ያን ፈተናል ብሎ ሌላው ሲያስረው፣ ሌላው ደግሞ መልሶ ሲፈታው እንዲህ አይነት ነገር ደርሶብናል እና ስለዚህ ተጠርጣሪዎች ይፈታሉ በሙሉ አይነት ነገር ልክ ቃሉን ጠብቆ ኢህአዴግ ያደርጋል የሚል ግምት ጥርጣሬ አለን። ባለፈው ሰኞ የፌዴራል ጠቅላይ አቃቢ ህግ አቶ ጌታቸው አምባዬ የፍርድ ሂደታቸው በመታየት ላይ የሚገኙ ከ528 ተጠርጣሪዎች ክሳቸው ተቋርጦ እንደሚለቀቁ አስታውቀው ነበር። ከነዚህ መካከል ዶክተር መረራን ጨምሮ በፌዴራል ደረጃ 115 እስረኞች ዛሬ መለቀቃቸው ተዘግበዋል።